የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። በዛሬ ምሽት ከምንሰማቸው ጥንቅሮች መካከል ኮቪድ-19 ና የክትባት ተስፋ በምን ያህል ጊዜ ውስጥ ይገኛል የሚለው ነው ጥያቄው። ክትባት ይገኛል የሚል ሙሉ ተስፋ አለኝ። በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት የሚሰሩት ዶክተር ኤርሚያስ በላይ ናቸው። በምሽቱ ክትባትን የሚመለከቱ እውነታዎችና የተሳሳቱ ግንዛቤዎችን ይፈትሻሉ። ጥቃቶች የሚደርሱት በጣም በቅርብ ሰዎች በአባት፣ በወንድም፣ በአቁት ወይም ከክፍለ ሀገር እናስተምራለን ብለው በሚያመጡ የቅርብ ሰዎች ነው የሚሆነው እና እነዚህ ልጆች እንደዚህ አይነት ሁኔታ ደርሶባቸው በየአካባቢና በየቦታው እንዲህ አይነት ነገሮች ቢወጡም ይሄኛው ብቻ ሽልተር ይበቃል የሚል እምነትም የለንም። ወይዘሮ የተሰናይ የተዘውዴ ናቸው። ፆታዊ ጥቃትን የሚመለከት ስራ ሲሰሩ የሰነበቱ ተቋማት አገልግሎታቸውን እያቋረጡ ባለበት በአሁኑ ሰዓት አንድ ተቋም መጠጊያ ላጡ የፆታ ጥቃት ሰለባዎች አለኝታ የሆነ ነው። ዝርዝሩ በምሽቱ ይደመጣል። ተጨማሪ ጉዳዮችንም ይዘናል። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ የዓለምን ውሎ አስከትላ ታስቃኘናለች። በኢትዮጵያ ተጨማሪ ሶስት ሰዎች በኮሮና ቫይረስ መያዛቸው ተረጋገጠ። የጤና ጥበቃ ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ ከሰዓት በጋራ ባወጡት የምርመራ ውጤት ሪፖርት መግለጫ ባለፉት 24 ሰዓታት ውስጥ የላብራቶሪ ምርመራ ከተደረገላቸው 431 ሰዎች ውስጥ ሶስት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህ የዛሬው የምርመራ ውጤት በኢትዮጵያ የኮሮና ቫይረስ የተገኘባቸውን ሰዎች ቁጥር ወደ 85 ከፍ እንዲል አድርጎታል። ቫይረሱ ከተገኘባቸው ግለሰቦች አንዱ ከአሜሪካ ወደ ኢትዮጵያ የተጓዘ ሲሆን፣ ሁለቱ ደግሞ በቫይረሱ ከተያያዘ ሰው ጋር ንክኪ የነበራቸው ናቸው። መጪው የትንሣኤ በዓል በጥንቃቄ እንዲከበር ሲሉ የኢትዮጵያ የጤና ጥበቃ ሚኒስቴር ዶክተር ሊያ ታደሰ ማሳሰቢያ ሰጥተዋል። የወሎ ዩኒቨርሲቲ ከ20 ሚሊዮን ብር በላይ የሚያወጡና የኮሮና ቫይረስን ለመከላከል የሚያግዙ ግብአቶችን ለአራት ዞኖች አከፋፍሏል። በደቡብ ወሎ፣ ደሴ ከተማ አስተዳደር፣ በዋግ ኅምራና ኦሮሞ ብሔረሰብ አስተዳደር ዞኖች ለሚገኙ የጤና ተቋማትና ለይቶ ማቆያ ማዕከላት ድጋፉ የተደረገ ሲሆን ግብአቶቹ 55 አይነት መሆናቸው ታውቋል። ድጋፉ ቀድሞ ጠቅላይ ግዛት በመባል የሚታወቀውን አካባቢ በአዲስ መንፈስ የሚያስተሳስርም ነው ተብሎለታል። አሜሪካ ለዓለም የጤና ድርጅት ታደርገው የነበረውን እርዳታ ማቋረጧን ፕሬዚዳንት ዶናልድ ትራምፕ በትላንትና እለት በሰጡት ጋዜጣዊ መግለጫ አስታውቀዋል። በመግለጫውም የዓለም የጤና ድርጅት የኮቪድ-19 ወረርሽኝን በ20 እጥፍ እንዲጨምር ምክንያት ነው ሲሉ ከሰዋል። ፕሬዚዳንት ዶናልድ ትራምፕ የዓለም የጤና ድርጅት ያሳለፈውን ወደ ቻይና የሚደረግ የጉዞ ክልከላን አንስተው ጎጂ ውሳኔ ሲሉ ኮንነውታል። አያይዘውም ሕይወት አድን ከሆነ እርምጃ በላይ ፖለቲካዊ ትክክለኛነትን ድርጅቱ አስቀድሟል ሲልም ከሰዋል። የዓለም የጤና ድርጅት ለቻይና ያደላል የሚል የፕሬዝዳንት ዶናልድ ትራምፕን ተደጋጋሚ ውንጀላ ተከትሎ ይህን አይነት ውሳኔ እንደሚያስተላልፉ ተጠብቆ ነበር። የዴሞክራት ፓርቲው ሴናተር ፓትሪክ ሌሊ በበኩላቸው በአሁኑ ሰዓት በዓለም የጤና ድርጅት ድጋፍ ማቋረጥ ማለት በጦርነት ጊዜ ለወዳጅ ሀገራት ጥይት ካለመላክ አይተናነስም ብለዋል። ሴኔተሩ አክለውም የዋይት ሀውስ ባለሥልጣናት ከመጀመሪያውም ጀምሮ በርካታ ማስጠንቀቂያዎች እንደደረሳቸውና እነሱ ግን የባለሙያ ምክር ባለመስማትና ለችግሩ መፍትሔ ይሆናሉ የተባሉትን ባለመተግበር ቫይረሱን ከጉንፋን ጋር በማመሳሰል ችግሩን ሲያቃልሉት ቆይተዋል ብለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በትላንትናው ዕለት ማምሻ ባወጡት መግለጫ ላይም ለዓለም የጤና ድርጅት ያላቸውን ድጋፍ እንደሚቀጥሉ ገልጸዋል። ጉተርዥ አክለውም አንዴ የዚህን ወረርሽኝ እልባት ስናገኝ ድረስ ወረርሽኙን ለመከላከልና ለመቆጣጠር የሚሰሩ ድርጅቶችን እርዳታ መቀነስም ሆነ ማቆም ተገቢ አይደለም ብለዋል። ቻይና ዛሬ ረቡ ባወጣችው መግለጫ የፕሬዚዳንት ዶናልድ ትራምፕን ውሳኔ ተቃውማለች። ዓለም ኮሮና ቫይረስን ለማሸነፍ በሚያደርገው ትግል መሀል ላይ የገንዘብ እርዳታ ማቋረጥ ተገቢ እንዳልሆነ ያስታወቀችው ጀርመንም በበኩላ ጥፋተኛ መፈለግና ማላከክ ማንንም እንደማይጠቅም በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። የአውሮፓ ኅብረት የውጭ ጉዳይ ፖሊሲ ዋና ኃላፊ የሆኑት ጆሴፍ ቦሬል ለፕሬዚዳንት ዶናልድ ትራምፕ ውሳኔ ምንም አይነት ምክንያት በቂ አይሆንም ያሉ ሲሆን አክለውም የዓለም የጤና ድርጅት ጥረቶችና ስራዎች ከመቼውም ጊዜ በላይ በአሁኑ ሰዓት አስፈላጊ ናቸው ብለዋል። ይህንን ድንበር የማይገድበው ውድቀት መቋቋም የምንችለውም ኃይላችንን በአንድ ላይ በማቀናጀት ነው ብለዋል። በዓለም ላይ እስካሁን ድረስ ከሁለት ሚሊዮን በላይ የተረጋገጡ የኮቪድ-19 ታማሚዎች እንዳሉና ትክክለኛው አሃዝ ግን ከዚህ በላይ ሊሆን እንደሚችል የጆን ሆፕኪንስ መረጃ ያሳያል። መረጃው አክሎም እስካሁን በቫይረሱ ከ126000 ሰዎች በላይ ለህልፈት መዳረጋቸውን ይገልጻል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ። ጋቤና ቪኦኤ፣ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኮቪድ-19 በፈጠረው ሁለንተናዊ ነውጥ እረፍት ያጣቸው ዓለም የኮቪድ-19 ክትባትን በጉጉት እየጠበቀች ይገኛል። ክትባትን በተመለከተ የሚዘዋውሩ የተሳሳቱ ግንዛቤዎችም በዚያው ልክ እየተንሰራፉ ነው። ከደቂቃዎች በኋላ የተወሰኑትን እያነሳን በባለሙያ አይን እንፈትሻለን። ከዚያ በፊት ግን ኤደን ገረመው ወደ አዲስ አበባ ትወስድናለች። የኮቪድ-19 ወረርሽኝን ተከትለው በተጣሉ የእንቅስቃሴ ገደቦች ሳቢያ በዓለም አቀፍ ደረጃ ሰዎች በቤት ውስጥ ለመዋል በመገደዳቸው ምክንያት ሴቶች ከፍተኛ ለሆነ የቤት ውስጥ የሥራ ጫናና ጥቃት ተጋልጠዋል። ይህን የተመለከተው የሴቶች ማረፊያ ልማት ማህበር ከተባበሩት መንግሥታት የሴቶች ድጋፍ ድርጅት ጋር በመሆን የድንገተኛ ጊዜ መጠለያ ማዕከል አዘጋጅቶ አገልግሎት ጀምሯል። የዚህ አስተባባሪ ከሆኑት ሰናይት ዘውዴ ጋር ኤደን ገረመው አጭር ቆይታ አድርጋለች። በዓለም ላይ ባለው አስገዳጅ የጤና ሁኔታ ምክንያት ብዙዎች በቤት ውስጥ እንዲውሉ ተገደዋል። በዚህ ሰዓት ሴቶች ከከባድ የስራ ጫና ጀምሮ ለቤት ውስጥ ፆታዊ ጥቃት እየተጋለጡ መሆኑም ያለም አቀፍ ሁኔታ ሆኗል ኢትዮጵያ ውስጥም ከፆታዊ ጥቃት ጋር የሚሰሩ ድርጅቶች የኮቪድ-19 ወረርሽኝን ለመከላከል በሚል በተወሰደው እርምጃ ሳቢያ ሙሉ ለሙሉ አገልግሎት እየሰጡ አይደለም ጥቃት የደረሰባቸው ሴቶች በየፖሊስ ጣቢያውና በሴቶችና ህጻናት ጉዳይ ቢሮዎች ማረፊያ ፍለጋ ላይ ባሉበት ሰዓት የሴቶች ማረፊያና ልማት ማህበር ከተባበሩት መንግስታት የሴቶች ጉዳይ ድርጅት ዩኤን ዊሜን ጋር በመተባበር የድንገተኛ ጊዜ የሴቶች መጠለያ ከፍቷል። ሰናይት ዘውዴ የማህበሩ ፕሮግራም አስተባባሪ ናቸው። እንደሚታወቀው ወርልድርስ ኦርጋናይዜሽን ባወጣው መረጃ መሰረት ዶሜስቲክ ቫዮለንስ በጣም ጨምሯል፣ ከሌላው ከሌላው ጊዜ በተለየ የሚል ሪፖርትም አለ እና ስድስት ሼልተሮች አሉ በአጠቃላይ በተለያየ ቦታ ላይ በደሴ በ ደቡብ በኦሮሚያ እና አዲስ አበባ ላይ ማለት ነው። ሁሉም ሸልተሮች ግን በሽታውን በመፍራት ዝግ ናቸው። እኛም እንደዚሁም የሌሎችም ሸልተሮች ማለት ነው ውስጥ ያሉት ልጆች ለመጠበቅ ተመርምሮ የሚገቡበት ሁኔታ ስለሌለ እየተቀበልን አልነበርም። በዚህ ሁኔታ ግን ከፖሊስም ከተለያዩ ፍትህ አካላት ጋር ስለነጋገር ጉዳዩ በጣም እየጨመረ ሴቶችም ወደ እነሱ እየመጡ እንደሆነ ሰማን። እኛ በእነሱ በኩል ነው የምንቀበለው። ችግር የደረሰባቸውንም ሰዎች እንዳናስገባ እንደነገርኩሽ ችግሩ የበለጠ ያሰጋል። እንዳንተው ደግሞ ልጆቹ ከደረሰባቸው በደል እና ግፍ በተጨማሪ አሁንም ሌላ ሌላ ችግር ላይ እየወደቁ ነው ያሉት እና ምን ማድረግ አለብን የሚለው ነገር በጣም እያሳሰበን ነበር የነበረው። ኢትዮጵያ ኔትወርክ በን ሼልተር የሚባል ጥመት አለን። እሱ ሰባት ላቸው ከአውሳድ ጋር አውሳድ እንደ ሊድ ኦርጋናይዜሽን ሆኖ ይህ ሼልተር መከታተል እንዳለበት ተነጋገርና ፈንድ የሚያደርገው በዛ ሁኔታ ሊከፈት ቻለ ማለት ነው። ይሄ ነው እንግዲህ መነሻው ሸልተሩ የተከፈተበት። እንግዲህ ከተከፈተ አንድ ሳምንት ሆኖ ገና ቫይረሱ ጠጋችን ላይ ያው እኛ ጋር የነበረበት ሁኔታና ሌላው ዓለም ላይ አንድ አልነበረም። ኢንፎርሜሽኑ ነበረን። እየከፋ የመጣው አሁን ነው፣ ከአንድ ወር ከምናምን በፊት ባለው ሁኔታ ማለት ነው። እና በዛ ጊዜ ውስጥ እንዲህ አይነት ነገሮች በጣም ከኛ ጋር የሚሰሩ አጋር ድርጅቶች እንደ ፖሊስ እና ፍትህ አካላት ይደውላሉ። እንዲህ ችግር ደርሷል ባካችሁ ወደ እናንተ ልናመጣ ነበር ምን ይሻላል እያሉ በተደጋጋሚ ከሌላው ጊዜ በተለየ ነበር የሚጠይቁን እና ጉዳቱ ሁኔታ ከሌላው ጊዜ በተለየ ጨምሯል። በትክክል ጨምሯል። አሁን ላይ በኮቪድ አስራ ዘጠኝ ስጋት ሳቢያ ሴቶች ጥቃትን ለመጠቆም እየወጡ አለመሆናቸውን ጠቅሰው ይህ ወረርሽኝ ሲያልፍ ግን ብዙዎች ወደ ፍትህ አካላት ይመጣሉ የሚል እምነት እንዳላቸውም ይናገራሉ። ደወልልን የነበረው ስልክ እጅግ በጣም በርካታ ስለነበረ አሁን መከፈቱን ሲሰሙ ደግሞ ጥቃት የደረሰባቸውን ሰዎች ወደኛ ማምጣታቸው አይቀርም። አሁን ሰው እየወጣም አይደለም ያለው ስርዓት ላይ ነው። በሽታው ብዙ ኢንፎርሜሽኖችን ወደዛ ወደዚህ እንዳያደርግ የያዘው ነገር ስላለ ነው እንጂ። ምክንያቱም ከኛ ልምድ ጥቃቶች የሚደርሱት በጣም በቅርብ ሰዎች በአባት፣ በወንድም፣ በአቁት ወይም ከክፍለ ሀገር እናስተምራለን ብለው በሚያመጡ የቅርብ ሰዎች ነው የሚሆነው እና እነዚህ ልጆች እንደዚህ አይነት ሁኔታ ደርሶባቸው በየአካባቢ እና ና በየቦታው እንዲህ አይነት ነገሮች ቢወጡ ይሄኛው ብቻ ሽልተር ይበቃል የሚል እምነትም የለንም እኛ ያውታለው በሥራ ሁኔታ በቅርብ በቅርበት ስለምናይ ማለት የቅርብሽም ሰው እንደዛ የሚያደርግሽ ከሆነ ወይ ጎረቤት ነው ሊጠቁም የሚችለው ወይ ትምህርት ቤት ነው ወይ እንዲህ በአንድ አጋጣሚ ነው እንዲህ አይነት ነገሮች ሊወጡ የሚችሉት። ልጆቹ ስለሚፈሩ አይናገሩም። ስለዚህ ፖሊሶች እነዛን ልጆች የሚያጋምጡ ባደራ መልኩ ማስቀመጣቸው የፍርድ ጉዳዩ በትክክል እንዲያልቅ ያደርጋል። አንዳንዶቹ ደግሞ የተለያዩ ብዙ ነገሮች ስለሚፈጠሩባቸው እነሱ እነሱ ነገሮችም ሕክምና ያስፈልጋቸዋል። ምናልባት ያ ነገር ጎልቶ ወጥቶ ያየ ሰው ካለ እንዲህ አይነት ነገር አለ ብሎ ሲጠቆም ፖሊሱ ወይ አንድ አካል እዛ ጋ ሄዳችና የሚመጡበት ሁኔታ ይመቻቻል እና እኔ አሁን እያሰጋኝ ያለው እንደዚህ አይነት ሁኔታዎች እየተፈጠሩ አይደለም ማህበረሰቡ በሌላ ነገር አእምሮ ስለተጨነቀ እና ስለተያዘ እንዲህ አይነት ነገሮች እየቆዩ በጣም እየገፉ ከወጡ በኋላ ነው ይደርሳሉ ብለን የምናስበው ማለት ነው። አሁን አዲስ በተከፈተው የድንገተኛ የሴቶች መጠለያ ውስጥ የህክምና አባላት እንዳሉና ኮቪድ አስራ ዘጠኝን ለመከላከልም ተገቢ የሆነ ጥንቃቄ እየተደረገ መሆኑን ገልጸው ይህን መጠለያ እንዲከፍቱ ላገዟቸው ባለድርሻ አካላትም ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ የኮቪድ-19 በሽታ በሺዎች የሚቆጠሩ ሰዎችን ህይወት በቀጠፈበት በአሁኑ ሰዓት በሽታው በቅርቡ ክትባት ተገኝቶለት ለፎይታ የመብቃት ጉጉት በብዙሃን ዘንድ አይሏል። በመላው ዓለም ላይ ያሉ የዘርፉ ሊቃውንትም ምርምሮችን ማድረጋቸውን ቀጥለዋል። በዚያው ልክ ሳይንሱን ጠንቅቆ ካለመረዳት የመነጨ የተሳሳተ ክትባት ነክ መላመት እየተዛመተ ይገኛል። ለዚያ ነው ስለ ጉዳዩ የተሻለ መረዳት ይሰጡን ዘንድ በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ ውስጥ በከፍተኛ ኃላፊነት ወደሚያገለግሉት ዶክተር ኤርሚያስ በላይ ስልክ የመታ ነው። አመሰግናለሁ ሀብታሙ። ከኤርሚያስ በላይ እባላለሁ። እዚህ የአሜሪካን ሀገር አትላንታ ጆርጂያ የሚገኘው ሰንተርስ ዲዚዝ ኮንትሮል ፕሪቬንሽን፣ እዛ በኃላፊነት ነው የምሰራው፣ በሕክምናው እና ሕክምናን በሚመለከት ጥናት ላይ ኮቪድ ናይንቲን ጨምሮ ማለት ነው። በዛ ላይ የመጀመሪያ ጥያቄ ላስቀድም። የኮቪድ አስራ ዘጠኝ መቀስቀስ ከተሰማ በኋላ በመላው ዓለም ላይ የሚገኙ የሕክምናው ዓለም ጠበብት ክትባት ለማግኘት እየጣሩ ይገኛሉ። በቅርቡ በሽታውን መመከት የሚችል ክትባት የሚገኝ ይመስሎታል? አዎ ይመስለኛል። በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው። ክትባት ይገኛል የሚል ሙሉ ተስፋ አለኝ። ምናልባት ስምንት እስከ አስራ ሁለት ወራት ባለው ጊዜ ውስጥ ለሰዎች ሊደርስ የሚችል ክትባት ይገኛል የሚል ሙሉ ተስፋ አለኝ። ብዙ ጊዜ ክትባትን ቫክሲን ለማግኘት በጣም ብዙ ረጅም ጊዜ ይወስዳል። እስከ አስር ዓመት ድረስ ሊወስድ ይችላል። የኢቦላ ቫይረስን ክትባት እንኳን ብንመለከት አምስት ዓመት ያክል ወስዷል ወደ ሰው ውስጥ የሚሰጥ ክትባት እስከሚገኝ ድረስ። በኮቪድ ናይንቲን ግን እስከ ዛሬ ድረስ ባልታለመ ባልታሰበ ሁኔታ በትልቅ ፍጥነት ብዙ ቦታዎች ይህንን ክትባት ለማግኘት ፓንደሚክ ደረጃ ላይ ደረሰ ስለሆነ ብዙ ሰዎችን የሚያጠቃ ደግሞ በጣም በቀላሉ የሚሰራጭ ስለሆነ እስከ ዛሬ ድረስ ባልታሰበ እና ባልተጠበቀ ሁኔታ ብዙ ብዙ ድርጅቶች የክትባት ስራውን በጣም እያጣደፉት ይገኛሉ። አንዳንድ ተስፋ የሚሰጡ ምልክቶችን ይታያሉ። ዶክተር እርሚያስ እንግዲህ ክትባትን ለማዘጋጀት ቀላል የማይባል ጊዜ እና ተደራራቢ ሙከራ እንደሚጠይቅ ቀደም አድርገው ጠቅሰውታል። የበለጠ እንዲብራራልን አንድ ክትባት ከጽንሰቱ ጥቅም ላይ እስኪውል ድረስ ማሳለፍ ያለበትን ሂደት እስቲ በወፍ በረር ያስቀኙን። እሺ እንግዲህ አሁን አንተ እንዳልከው በጣም ብዙ ረጅም ጊዜ የሚወስድ በጣም ስራ የሚፈልግ ምንድነው ፕሮሰስ ነው። የክትባት የማግኘቱ የራሱ ጉዳይ ራሱ በራሱ ትልቅ ስራ ይወስዳል። በአጠቃላይ በሁለት በኩል መመልከቱ ጥሩ ይመስለኛል። ክሊኒክል የሚባል ደረጃ ወይም ፌዝ አለው። እንደገና ደግሞ ፕሪ ክሊኒክል የሚባል ፌዝ አለው። ክሊኒክል የሚባለው ቫክሲኑ ተሰርቶ በሰዎች ውስጥ ሙከራ ሲጀመር ማለት ነው። ግን ያ ሙከራ ከመጀመሩ በፊት ፕሪክሊኒክል ፔጅ ላይ ብዙ የሚሰሩ ስራዎች አሉ። ቫይረሱ የትኛው አይነት ክትባት የቫይረሱ ምኑ ቦታ ታርጌት ቢያደርግ ነው ጥሩ ውጤት የሚመጣው የሚለው ፍተሻ ረጅም ጊዜ ይወስዳል። በላበቶ ውስጥ ማለት ነው። አደን እንደሚወጣ ሰው አድርገ ብታስበው፣ አደን ለማደን የሚወጣ ሰው አንድን እንስሳ እንትን ለማለት የቱ ቦታ ጋር አነጣጥር ዘይ በመታው ነው ይሄ አደኑን ይሳካልኝ ብሎ የሚያነጣጥርበት ቦታ አለ። ቫይረስም እንደዚሁ ነው። ቫይረሱን በክትባት የትኛው ቦታ ጋር ብናጠቃው ነው ቫይረሱን ጨርሰን ማጥፋት የምንችለው የሚለው ጥናት በላብራቶሪ ውስጥ ረጅም ጊዜ ይወስዳል ያ ከተገኘ በኋላ ለዛ ቫይረሱን ማጥቂያ ለሚሆን ነገር የሚመረቱ የክትባት ኬሚካሎች አሉ እነሱ ከተመረቱ በኋላ በእንስሳ ላይ መፈተሽ አለባቸው ምክንያቱም ለሰው ጤንነት ጉዳት ያመጣሉ ያ ኬሚካል የሚለው ነገር በጣም አስፈላጊ አስፈላጊ ነገር ስለሆነ በእንስሳት ላይ መጀመሪያ ይሞከራል እና እንስሳቱ ለምሳሌ በክትባቱ ምክንያት ህይወታቸው ቢያልፍ ይሄ ወደሚቀጥለው ክሊኒክል ወደምንለው ፌዝ ሰዎች ላይ ወደሚደረገው ሙከራ አያልፍም ማለት ነው እንደገና ወደ ኋላ ሄደው እንደ አዲስ ፕሮሰስን መጀመሪያ ያስፈልጋል። ስለዚህ በሁለት ተከፍሎ ፌስ ትሪ ላይ የሚጠናው ጥናት ዋነኛው ጥናት ነው። ብዙ ሰዎችን ከበሽታው እንደሚከላከል እና እንደሚጠብቅ በዛ ጥናት ነው የሚገኘው። ያንን ካለፈ ብዙ ክትባቱን ያገኙ ሰዎች በደንብ ከክትባቱ ከጠበቃቸው፣ ከበሽታው ይሄ ክትባት ጥሩ ነው ማለት ነው። ምን ያህል ደግሞ ሳይድ ኢፌክት እንደሚያመጣ እሱም አንድ ላይ አብሮ ይጠናል። ከዛ ወደ ምርት ይኬዳል ማለት ነው። ከክትባት ጋር ተገናኝተው ከሚነሱ ጥያቄዎች አንዱ እዚህ በዩናይትድ ስቴትስ እንደሚሰጠው አይነት የጉንፋን ክትባትን ቀድሞ መውሰድ ከኮቪድ-19 ለማገገም ያግዛሉ ወይ የሚል ጥያቄ ይነሳል። እነሱ እስከዛሬ የሚሰጡ ክትባቶች ከኮቪድ-19 አይከላከሉም። ኮቪድ-19 ቫይረሱ አዲስ ቫይረስ ነው። በጣም በተስፋፋባቸው ቦታዎች በዩሮፕ በአሜሪካን በእስያን በሌላዎች በመሳሰሉት አካባቢዎች በሰው ዘር ውስጥ እንደዚህ አይነት ቫይረስ ወይም ስትሬይን ቫይረስ ከዚህ በፊት አልነበረም። አዲስ ቫይረስ ነው። ስለዚህ እስከ ዛሬ ያሉ ክትባቶች ከዚህ ከኮቪድ ናይንቲን ቫይረስ አይከላከሉም፣ አይጠብቁም። ሌላ በክትባት ዙሪያ ያሉ አመለካከቶችን ደግሞ እንመርምር። ክትባቶች የጎንዮሽ ጉዳት አላቸው ወይ የሚለው ጉዳይ ይነሳል። ይሄ ስጋቱ በእውነታ ላይ ያልተመሰረተ ነው። አሁን ቀደም ብዬ እንደተናገርኩት ክትባቶች ለሰው ለመሰጠት ፈቃድ ከማግኘታቸው በፊት በብዙ በብዙ ሙከራ ውስጥ እና በብዙ ፈተና ውስጥ ፍተሻ ውስጥ ያልፋሉ እንዳልኩት በሰው ውስጥ እንኳን ሶስት የተለያየ ደረጃ ደረጃ ውስጥ ያልፋሉ። ከእነኚህ ዋናው ጥናት የሚደረግበት የጎን የሆነ ጉዳቱን ሳይድ ፌክት ምን ያህል አላቸው የሚል ነው። ከፍተኛ ሳይድ ፌክት ያለው ቫክሲን ክትባት ለሰዎች እንዲሰጥ ፈቃድ አይሰጠውም። የምርምር ተከናውኖ ስኬታማ ሆኖ ክትባቱ ተገኘ እንበል። ሌላው ቅሬታ ወይንም ሌላው ስጋት ደግሞ ክትባቱ ከተገኘ በኋላ ወደ ታዳጊ ሀገራት የሚደርስበት ፍጥነት ላይ ነው። መቼ ይደርሳል ተብሎ ይጠበቃል? የሀገራቱ የኢኮኖሚ ሁኔታ ና ሀገራቱ ያሉበት ደረጃ ክትባቱን ለማግኘት ና ክትባቱ እንዲዳረሳቸው እንደ እንቅፋትም እንደ እድልም የሚያገለግልበት ሁኔታ አለው ወይ ወይስ የክትባቱ ስምሪት የሚጠናበት ዓለም አቀፍ አሰራር አለው ወይ? እሱ በጣም ጥሩ ጥያቄ ነው። የኮቪድ ናይንቲንን በሚመለከት የክትባቱ ዋናው አንተ እንዳልከው ስኬታማ ያለው ክትባት ከተገኘ በኋላ ይሄ የፓንደሚክ ነገር ስለሆነ ኢንተርናሽናል ድርጅቶች ለምሳሌ የዓለም ጤና ድርጅት ወርልድ ሄልት ኦርጋናይዜሽን፣ ሌሎችም በክትባት ዙሪያ የሚሰሩ እንደዚህ የዓለም ድርጅቶች በቅድሚያ ይሄ ለዓለም በተለያዩ ሀገሮች እንዲዳረስ የሚቻላቸውን ሁሉ የሚያደርጉ ይመስለኛል። ምክንያቱም ቅድም እንዳልኩ ይሄ ፓንደሚክ ነው። አንድ ሀገር ውስጥ ብቻ ክትባት ሰጥተህ አጥፍተኸው የምትቋቋመው በሽታ አይደለም። ይሄ በሽታ በማንኛውም ቦታ በዓለም ላይ በአንድ ሀገር ውስጥ እስካለ ድረስ ሌላው የዓለም ሕዝብ በነፃነት አርፎ ሊቀመጥ የሚችልበት ሁኔታ አይደለም። ስለዚህ ክትባቱ በተቻለ መጠን ወደ ብዙ ሀገሮች እንዲደርስ የተለያዩ ድርጅቶች ብዙ ጥረት እንደሚያደርጉ ተስፋ አለኝ። ዶክተር ኤርሚያስ በላይን ለቀደመው ቃለ ምልልስ አመሰግናለሁ። የኮሮና ቫይረስ ወረርሽኝ በመላው ዓለም መዛመቱን ተከትሎ በዓለም ላይ የሚገኙ የጤናው ማህበረሰብ አባላት ጭንቀት ውስጥ ገብተዋል። በአፍሪካ ምርመራ እየተደረገላቸው የሚገኙ ሰዎች ቁጥር አነስተኛ መሆንና የተሟላ የጤና መሰረተ ልማት አለመኖር የስርጭት መጠኑ አነስተኛ እንዲሆን እንዳደረገው ይገመታል። ቪኦኤ ባስተናዳው የኮሮና ቫይረስ ስርጭትን የተመለከተ ውይይት ከተመልካቾች ለተነሱ ጥያቄዎች ባለሙያዎች ምላሽ ሰጥተዋል። አራሽ አርባሳዲ ስለ ውይይቱ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው አቀናብረዋለች። ሰላም ሊኖርድ መውዱ እባላለሁ። እንኳን ወደ ስትሬት ቶክ አፍሪካ ልዩ የኮሮና ቫይረስ ዝግጅት በሰላም መጣችሁ። በዋሽንግተን ዲሲ የሚገኘው የቪኦኤ አፍሪካ ክፍል በቅርቡ በበይነ መረብ አማካኝነት ከተመልካቾች በኮሮና ቫይረስ ዙሪያ ለተነሱ ጥያቄዎች ባለሙያዎች እንዲመልሱ አድርጓል። ጌታቸው እሸቱ የተባለ አድማጭ ከናይሮቢ ኬንያ ጥያቄ ያለው የኮሮና ቫይረስ እንደ ጉንፋን ከመሳሰሉት ቫይረሶች በምን ይለያል? በውይይቱ ላይ ከደቡብ አፍሪካ ከተጋበዙት አንዱ ዶክተር ሳሊም አብዶል ካሪም ይመልሳሉ። እንደዚህ አይነት ቫይረስ ከዚህ በፊት አጋጥሞን አያውቅም። የሰው ዘር ይህንን አይቶ አያውቅም። ለዚያ ነው ሁላችንም ለአደጋ ተጋላጭ ይሆን ነው። ሌላው ልዩነት ቫይረሱ የሚሰራጭበት ፍጥነት ነው። በአማካይ አንድ በጉንፋን የተያዘ ሰው ወደ ሌላ አንድ ሰው ሊያስተላልፍ ይችላል። በኮሮና ቫይረስ ለተያያዘ ሰው ግን ይሄ ቁጥር ወደ ሁለትና ሶስት ሰው ከፍ ይላል። የጤና አገልግሎት ተቋማት በቫይረሱ የተያዘን ሰው በምን መልኩ ነው የሚያክሙት? በሚል የተጠየቁት ከናይጄሪያ የተጋበዙት ዶክተር ኢብራሂም አቡበከር ሲመልሱ በቅድሚያ በናይጄሪያ ላሉ ሁሉም ክልሎች ቢያንስ 300 አልጋዎች ያሉት የጽኑ ህሙማን መርጃ ማዕከልና እንደ የኢንፌክሽን መከላከያ ግባቶች የፊት መሸፈኛና የመሳሰሉት የህክምና ግባቶች እንዲዘጋጁ ተደርገዋል። ህብረተሰቡ ለኮሮና ቫይረስ ያለው ምላሽ ምን ይመስላል? ከቡርኪና ፋሶ አስተያየት እንዲሰጡ ለተጋበዙት ዶክተር ሞሙኒ ሚያኦኔ የቀረበ ጥያቄ ነበር። ብዙ ሰዎች አሁንም ኮቪድ-19 ከምዕራቡ ዓለም የመጣና ነጮችን ብቻ የሚይዝ ነው ብለው ያስባሉ። ለምሳሌ በቡርኪና ፋሶ በቫይረሱ የተጠቁት ሀብታሞች ብቻ ይመስሏቸዋል። እንደዚህ አይነት አስተሳሰቦች የመነጩት ወደ ውጭ ሀገር የመጓዝ አቅም ያላቸው ሀብታሞች ብቻ ናቸው ከሚል ነው። የቡርኪና ፋሶ ዶክተር ሞሚኒ ኒያኔ እንዳሉት እንደዚህ አይነት መሰረተ ቢስ አስተሳሰቦችን አጥፍቶ ትክክለኛ መረጃ መስጠት ያስፈልጋል። ሞዱ ቀጣዩን ጥያቄ ኒውዮርክ ውስጥ ለሚሰሩ ኢትዮጵያዊ ዶክተር አቀረበችላቸው። ሆስፒታል ውስጥ ሆነሽ ቀንሽ ምን ይመስላል? ምን ልትነግሪኝ ትችያለሽ? ገና ወደ መጠበቂያ ክፍል ሲገባ የአስቸኳይ ሕክምና ክፍል መስጫ ነው የሚመስለው። ሰዎች ሲያስሉና በትኩሳትና ራስ ምታት ሲሰቃዩ ይታያሉ። ወደ አስቸኳይ ሕክምና ክፍል ሲገባ ደግሞ በጣም ብዙ በሽተኞች የመተንፈሻ መርጃ መሳሪያ ተገጥሞላቸው ይታያሉ። የመቃብር ስፍራ እጥረት የመናፈሻ ቦታዎችን ሳይቀር ወደ መቃብር ቦታ እንድንቀይር እያስገደደን ነው። የቪኦኤ የአፍሪካ ቋንቋ ክፍል ያዘጋጀውን ይህን በኮሮና ቫይረስ ላይ የተሰናዳ ልዩ ውይይት በቪዲዮ ለመመልከት ዌብሳይታችንን መጎብኘት ትችላላችሁ። ማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁም እናመሰግናለን። ሳውዲ አረቢያ በቅርቡ ጀምሮ የነበረውን ኢትዮጵያውያን ስደተኞችን ከግዛቷ የማስወጣት እርምጃ በጊዜያዊነት እንዳቆመች ተሰምተዋል። ይህም በተመለከተ እስክንድር ፍሬው በሳውዲ አረቢያ የኢትዮጵያ አምባሳደር የሆኑትን አብዱልአዚዝ አህመድን አነጋግረዋል። በእኛ በኩል በጣም ሰፊ ሰው በአንድ ጊዜ መጥቶ ዝግጅት ማድረግ ያስፈልጋል። ኳረንቲን ማስገባት ያስፈልጋል ኳረንቲን ከገባ በኋላ ጊዜውን ጠብቆ እንዲሄዱ ማድረግ አለብን። ለዛ ሁሉ ሰፊ ወጪ ስለሚያስፈልግ፣ ሰፊ ዝግጅት ስለሚያስፈልግ ብለን ነው ትንሽ ፋታ ስጡንና ተዘጋጅተን እንወስዳቸዋለን ብለን ያል ነው። ያንን ጥያቄ ያቀረባችሁት ለሳውዲ አረቢያ መንግስት ማለት ነው? አዎ። እና እነሱም እየተባበሩ ነው ያሉት አሁን ጥያቄውን ተቀብለው። ከመቼ ጀምሮ ነው ኢትዮጵያውያን ስደተኞችን ከሳውዲ ወደ አዲስ አበባ መመለስ ያቆሙት? አንድ ሶስት ቀን አራት ቀን ይሆናል አሁን ከዛ በፊት ተነጋግረን እያደረግነው ያለ ነው። አሁን ግን ለተወሰነ ቀናት እንዳልኩ ሶስት አራት ቀን ቆመዋል። እኛ ዝግጅት አድርገን ተነጋግረን እንቀጥላለን ብለን በጠየቅናቸው መሰረት አምባሳደር አብዱልአዚዝ አክለው እንዳሉት ሳዑዲ አረቢያ ወደ ሀገራቸው መመለስ የጀመረችው የኮሮና ቫይረስ ወረርሺ ከተከሰተ በኋላ ከየመን ጋር በሚያዋስነው ድንበሯ በኩል የገቡ ኢትዮጵያውያንን ነው ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳኡዲ አረቢያ የሚገቡት የእነዚህ ኢትዮጵያውያን ቁጥር ደግሞ መጨመሩን ያስረዱት አምባሳደር አብዱልአዚዝ አህመድ ስደተኞቹ እየገጠማቸው ላለው ችግር ተጠያቂ የሚያደርጉትም በዚህ የወረርሺ ጊዜ እንኳን ከድርጊታቸው ያልተቆጠቡ ህገ ወጥ የሰዎች አዘዋዋሪዎችን ነው። የኮሮና ወረርሺ ከተከሰተ በኋላ እንዲያውም የእነዚህ ህገ ወጦች ድርጊት ተጠናክሮ መቀጠሉን የጠቀሱት ከወረርሽኙ በፊት በየመን በኩል ወደ ሳኡዲ አረቢያ ይገቡ የነበሩት ኢትዮጵያውያን ቁጥር በቀን ከ200 እስከ 300 እንደሚገመት የአገሪቱን ባለስልጣናት በመጥቀስ ተናግረዋል አምባሳደሩ ከወረርሽኙ በኋላ ግን በቀን የሚገቡት ቁጥር የጨመረበት ሁኔታ እንደነበር ጠቁመዋል እናም ኢትዮጵያውያኑ ስደተኞች የእርስ በርስ ጦርነት ውስጥ ባለችው የመን ውስጥ በመቆየትና ወደ ሳኡዲ አረቢያ ገብቶ በመባረር አጣብቂኝ ውስጥ መሆናቸውን ነው አምባሳደሩ ያስታወቁት በጣም የሚያሳስብ ነው ድንበራችን አገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች። እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ነው ያለው። ዜጎቻችን እየተሰቃዩ ነው ያሉት። አጣብቂኝ ውስጥ ነው ያለ ነው። አሁን እዛ እነዚህ ድንበራቸውን ዘግተው እንዳይገቡብን ካሉ እዛ ያሉ ዜጎቻችንስ ምን ይሁኑ? እልቄት ሊመጣ ነው። ጦርነት መካከል ነው ያሉት። አንዳንዱን እንዲያውም እነዚህ እንደሚነግሩን አስታጥቀው ይጠቀሙባቸዋል። የመን ውስጥ ሁቲዎችን ነው የሚሉት። እንግዲህ አስታጥቀው ሁቲዎቹ ወደ ድንበራችን እንዲገቡ እያረጉ፣ ግማሹን ደግሞ እያስታጠቁ ነው ብለው ነው የሚነግሩ እዚህ የሳኡዲ መንግስት። እና ይሄ ነገር እያንዳንዱ ኢትዮጵያ አውቆ አገር ቤትም ያለው ቤተሰቦቻቸውም ልጆቻቸውን ከብታቸውን ሽጠው ምን ብለው ለደላሎቹ ሰጥተው ስቃይ ውስጥ እንዳያስገቡ በእናንተ በኩልም ከፍተኛ ቅስቀሳ ካላደርጋችሁ ሁኔታው በጣም መጥፎ ነው የሳውዲ አረቢያ መንግስት ወደ ሀገራቸው የመለሰው የኮሮና ወረርሺ ከተከሰተ በኋላ በየመን በኩል የገቡትን ስደተኞች ብቻ መሆኑንም የኢትዮጵያው አምባሳደር ተናግረዋል የኮሮና ወረርሺ ከመከሰቱ በፊት ከገቡትና ኑሯቸውን በዚያ ካደረጉት መካከል ግን የተመለሰ አለመኖሩን የገለጹት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ዛሬው የጋቤና ጥንቅር በዚሁ ተጠናቋል። ትዝታ በላቸው፣ የመሰናዶ አርታኢ ኤልያስ አስማራ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመሰንግዶ አብረናችሁ አምሽተናል። የነገሰው ይበለን ስናይ ምሽት I don't know if you wait until I find